ኢትዮጵያዊው አቶ አድማሱ ይልማ ታደሰ ናቸው የአፍሪካ ምርጥ የባንክ ባለሙያ ተብለው በአፍሪካ ልማት ባንክ ዓመታዊ ጉባኤ ላይ የተሸለሙት። መቀመጫውን ሞሪሽስ እና ብሩንዲ ያደረገው የፓን አፍሪካ ባንክ ፕሬዚዳንት የሆኑት አቶ አድማሱ ይልማ ታደሰ ለባንኩ እድገት በሰሩት ስራ መሸለማቸውን ነው። እንግዲህ ከአንተ ጋር ባደረጋችሁት ቆይታ ይነገሩ ይህን ሽልማትም በአምስት ዓመት ጊዜ ውስጥ ለሁለተኛ ጊዜ ማግኘታቸውን የገለጹ። ላስማማው እንግዲህ በሁለታችሁ መካከል ወዳደረጋችሁት ቆይታ እንለፍና ሙሉውን ከዛ እንስማ። በኬንያ ናይሮቢ ከግንቦት 19 እስከ 23 2016 ዓ.ም በተካሄደው የአፍሪካ ልማት ባንክ ዓመታዊ ጉባኤ ኢትዮጵያዊው አቶ አድማሱ ይልማ ታደሰ የአፍሪካ ምርጥ የባንክ ባለሙያ ተብለው ተሸልመዋል። መቀመጫውን ሞርሼስ እና ቡሩንዲ ያደረገው የፓን አፍሪካን ባንክ ፕሬዚዳንት የሆኑት አቶ አድማሱ ይልማ ከአሜሪካ ድምፅ ጋር በነበራቸው ቆይታም ስለ ሽልማቱ የተሰማቸውን አጋርተውናል በጣም ጥሩ የሆነ ፕሮግራም በየአመቱ የሚካሄደው አፍሪካን ባንክ አዋርድ ይባላል ጃጆች አሉት ፓነል ኦፍ ጃጅስ ከተለያየ ሴክተር ከተለያየ ሀገር አሉ እና አስራ ስምንተኛ አመቱ ነው ይሄ አፍሪካን ባንክ አዋርድ ፕሮግራም ነው ያው በጣም የታወቀ ማይልስቶን ነው ኤቭሪ የር የሚካሄደው እና በአጋጣሚ ነው እንደገና አፍሪካን ባንክር ብዬ ተብዬ ሬኮግናይዝ የተደረግኩት። ኤክስፔክት ብዙ አላረግኩትም ነበር ቢካዝ ትዌንቲ ናይንቲን ላይ አምስት አመት በፊት ሴም አዋርድ አግኝቼ ነበር እና ሁለት ጊዜ በዚህ በአምስት አመት ውስጥ በአስር አመት ውስጥ በቀላሉ የሚገኝ አዋርድ አደለም እና ከዛ በፊት ደግሞ አፍሪካን ቢዝነስ ሊደር ብዬ አግኝቼ ነበር። ከዛ ባንክ የራሱ ባንክ ኦፍ ዲየር ተብሎ አዋርድድ ሆኖ ነበር። የዛሬ ስንት ዓመት በፊት ትዌንቲ ትዌንቲ ላይ የተለያዩ አዋርዶች እድለኛ ሆነን የሰራነውን ስራ ተግባራችን ሁሉ ታይቶ በጣም ጥሩ ሴሌብሬትድ ሆነን አሉ ኦቨር ዲየርስ እና ምንም ኤክስፔክት አላረኩትም። ግን አንዳንድ ጊዜ ደግሞ የአንድ ድርጅት የአንድ ሰው ኤፈርት እና ተግባር ሲታይ አንዳንድ ጊዜ ደጋግሞ ይመጣል። የ55 ዓመት ጎልማሳ የሆኑት አቶ አድማሱ ይልማ ትውልዳቸው አዲስ አበባ ነው። አባታቸው የውጭ ጉዳይ ሚኒስቴር ዲፕሎማት ስለነበሩም አሜሪካን ጨምሮ በተለያዩ ሀገራት ትምህርታቸውን የመከታተል ዕድል እንዳገኙም ይናገራሉ። ይህም አሁን ለመሸለም የበቁበትን ከባንክ ሙያ ጋር የተያያዘ ትምህርታቸው እንዲከታተሉ አጋጣሚውን እንደፈጠረላችሁ ይገልጻሉ። ከዚህ በፊት በአሜሪካና በፈረንሳይ በሚገኙ ባንኮች መስራታቸው የሚናገሩት አቶ አድማሱ ለሽልማት ያበቃቸው ግን አሁን የሚመሩትን የፓን አፍሪካን ባንክን ውጤታማ ማድረግ በመቻላቸው መሆኑን ይናገራሉ። አነስተኛ ባንክ ነበር መጀመሪያ ስንጀምር። የዛሬ አስራ ሁለት ዓመት በፊት አሴት ቤሱ አንድ ቢሊዮን ዶላር ብቻ ነበር። ከዛ አስር ቢሊዮን ገባልን እና አስር ጥፍ አሳደግ ነው ኦቨር ስ ፒሪድ ኦፍ ታይም እና በጣም ጥሩ የሆነ ውጤት አሳይተናል። ኦቨር ዲዩርስ ሼር ሆልደር ቤሱ በጣም ተስፋፋልም። እኛ ስንጀምር ከማኔጅመንት ቲም ጋር ሆነን አብረን ስንጀምረው ይሄን ጉዞ ወደ አስራ ዘጠኝ ሼር ሆልደሮች ነበሩ። አብዛኛዎቹ መንግስት፣ የመንግስት ድርጅቶች ነበሩ፣ የመንግስት ሚኒስትሪ ኦፍ ፋይናንስ ማለት እና ከዛ በኋላ ካፒታል ስትራክቸሩን ሪፎርም አድርገን የተለያየ ሴግመንቶች ፈጥረን አዳዲስ ሼር ሆልደሮች አትራክት አርጋን አርባ ወደ አርባ አምስት ሼር ሆልደር ነው አሁን ያለን። እና ሁለተኛው ዙር ሁለተኛው ያገኘ ነው ኤክስፓንሽን እና ኢኖቬሽን ከኢንስቲቱሽናል ግሩፕ አኳያ ሆኖ ነው። እና ይሄ ነው በአጭሩ። ምናልባት ከሽልማቱ ተነስተን ሌላ ኢትዮጵያውያን በዚህ በኩል የተሸለሙ ያሉ አይመስለኝም እስካሁን ባለው ባየሁት እርስን ይመስለኛል ያገኘኝና በኢትዮጵያ ባንክ ዘርፍ ላይ ተወዳዳሪነቱን አሳድጎ ለእንደዚህ አይነት ሽልማት የሚያበቃ ነው ወይ? የእርስ ሽልማት ምን ያክል ያነሳሳችኋል ብሎ ያስባሉ? የኛ ባንኪንግ ሴክተር በአጭር ጊዜ ውስጥ በጣም ኢቮልቭ እያደረገ መጥቷል። ባንኪንግ ሴክተራችን ለረጅም ጊዜ ዝግ የነበረ ሴክተር ነው። ለኢንተርናሽናል ፓርቲሲፔሽን ክፍት አይደለም። ያው ቀስ እያለ እየተከፈተ ነው። ፕላኑ ወጥቷል ዝግጅቱ እየተንቀሳቀተ ነው ያለ። ግን ያው ጊዜ ጉዳይ ነው። ድሮ በንጉሱ ጊዜ ፕራይቬት ባንኮች ነበሩ። ያ መነሻችን ያኔ በዛን ጊዜ እኮ ሀገሩ በጣም ጥሩ መስመር ይዞ ነበር ስ በፋይናንሽል ሴክተሩ አኳያ። በኋላ ኦፍኮርስ ሬቮሉሽኑ መጣ፣ ናሽናላይዜሽን ተፈጠረ። አሁን ባለው ሁኔታ ግን ጥሩ ጥሩ መስመር ላይ ነው ያለ። ነው ጥሩ ጥሩ ባንኮች አሉ። አሁን በጣም አክቲቭ ነን። ኢትዮጵያ ውስጥ እንሰራለን ኔ ባንክ መጀመሪያ ፖሊሲ ለውጡ ሲመጣና አገሩ ሲከፈት የግል ባንኮች ከኢንተርናሽናል ባንኮች ጋር መስራት ይችላሉ ሲባል እኛ ነን መጀመሪያ አይገባ ነው እና ዳሸን ባንክ ጋር፣ አዋሽ ባንክ ጋር፣ አብሲኒያ ባንክ ጋር፣ ህብረት ባንክ ጋር፣ ኮኦፐሬቲቭ ባንክ ኦሮሚያ ጋር፣ የተለያዩ ባንኮች ጋር ቆርቆይተናል ስንሰራል እና ምንም ከባድ አልነበረም፣ ለእኛ ለመግባት ቢኮዝ ያው ጥሩ ኢትዮጵያውያን አሉ ባንክ ውስጥ ሀገሩንም በደንብ የሚያውቁት ሴክተሩንም የሚያውቁት እና ጀምረናል ስራ እና ቀረብ ብለን አይተናቸዋል። በጣም ጥሩ ጠንካራ ሆኖ የግል ባንኮች አሉ። ቴክኖሎጂው ኮር ባንኪንግ ሲስተም ብዙ ፕራክቲሳቸው ሲስተማቸው ጥሩ ሆኖ ያገኝናቸው ባንኮች አሉ እና የጠቀስኳቸው ባንኮች አሉ። በተለይ አዋሽ እና እና ዳሽን ባንክ በጣም ጥሩ ክብር ያላቸው ባንኮች ናቸው። ሌሎችም በጣም እየመጡ ናቸው። እነ አቢሲኒያ፣ ህብረት፣ እነ ኮፐሬቲቭ ባንክ ቲየር ዋን ባንክስ የሚባሉ አሉ ጥሩ መስመር ይዞ ያሉት እና የጊዜ ጉዳይ ነው ቀስ እያለ ያው ሬጉሌሽኑም የሀገሩን ፖሊሲ በጣም ሞደርናይዝ እየተደረገ መጥተዋል። እርሳቸው የሚመሩት የፓን አፍሪካን ባንክ በአሁኑ ወቅት የሚሰራባቸው ሀገራት ሀያ አምስት መድረሳቸው የሚናገሩት አቶ አድማሱ በኢትዮጵያም ያላቸውን ተሳትፎ በማሳደግ የባንክ ዘርፍን ለውጭ ባንኮች ክፍት መሆኑን ተከትሎ የሚኖሩ እድሎችን ለመጠቀም ያላቸውን ተሳትፎ እያሳደጉ ስለመሆናቸው ይናገራሉ። እኛ አሁን ኢትዮጵያ ውስጥ በጣም አድገናል። አክቲቭ ናል እኛ ባንክ ቲ ዲ ፒ ኢትዮጵያ ውስጥ ማንዴት አለን እየሰራ ያለ ነው በአመት ኦልሞስት እስከ አንድ ቢሊዮን ዶላር እናስገባለን። ኢትዮጵያ ውስጥ በንግድ አኳያ ትሬድ ፋይናንስ ነው የሚባለው። በባንኪንግ ሲስተሙ ላይ በየርስ ባለፈው አምስት እስከ አስር አመት ውስጥ የተለያዩ ፕሮጀክቶችን ፋይናንስ አድርገናል። ሲሚንቶ ፋብሪካ፣ ስቲል ፋብሪካ፣ የሆቴሎች የተለያዩ ድርጅቶች ሪል ስቴቶችን ፋይናንስ አድርገናል። ስለዚያ ኦልሬዲ ኢትዮጵያ ውስጥ አክቲቭ ናል እኛ ኢትዮጵያ ቢ ከሀያ ሀገር ውስጥ ቶፕ ቱ ቶፕ ትሪ ውስጥ ሊሆን ይችላል። በጣም አክቲቭ ነው ባንኩ እና ጥሩ ሰርተናል ኢትዮጵያ ውስጥ ባለፈው አምስት አመት ውስጥ በጣም ኃይለኛ የሆነ እንቅስቃሴ ያለን ሀገሩ ላይ እና ሰክሰስፉል የሆነ ኦፕሬሽን ያለን ቢቻችን ሆነን አይደለም የምንሰራው ብዙ ፓርትነሮች አሉ ከኛ የሚሰሩ ከሞሪሸስ ባንኮች ጋር ሆነን እንግሊዝ ባንኮች ጋር ሆነን ከአረብ ባንኮች ጋር ሆነን ከአፍሪካ ባንኮች ሌላ ዌስት አፍሪካ ያሉት ከእኛ ጋር አብሮ በጋራ ሆኖ እየሰሩ ነው ያሉትና ጥሩ ጥሩ የሆነ ኤክስፒሪየንስ ይዘናል ለጊዜው እና መንገዱን በደንብ ከፋፍተነዋል። ፓርትነሮቻችንም በእኛ በኩል የኢትዮጵያንም ኤክስፒሪየንስ እያገኙ ነው እና አፐታይታቸውም ከፍ ከፍ እያለ ነው። ኦፍኮርስ ብዙ የውጭ ምንዛሬ እጥረት አለ። እሱ ኮንስትሬንት ነው፣ ግን እኛ ደግሞ በጣም ሴሌክቲቭ ነው ኢትዮጵያ ውስጥ ኢንተርቪው የምናደረገው የውጭ ምንዛሬ ማምጣት የሚችል ወይንም ቁልፍ የሆነ ሃይ ፕራዮሪቲ ኢምፖርቶች፣ መድኃኒት፣ መዳበሪያ ነዳጅ ንዲ ነገሮች ነው እኛ ኮፋይናንስ ምናደርገው እና የኢትዮጵያ ንግድ ባንክም በጣም ትልቅ ፓርትነራችን ናቸው እና ጥሩ እንቅስቃሴ አለን እና ወደፊት ያው ይህንን ይሄንን አቅጣጫ ይህንን ሞሜንትም ይዘን ነው ማድረግ የሚፈልገው። በናይሮቢ የተካሄደው የአፍሪካ ልማት ባንክ ዓመታዊ ጉባኤ በሀገሪቱ ያሉ የባንክ ዘርፎችን ለማሳደግ ያለመ ሽልማቶችን ከመስጠት ባሻገር አባል አገራቱ ያለባቸውን የብድር እዳዎች ማቃለል ስለሚቻሉባቸው የመፍትሄ ሀሳቦች ላይም የተመከረበት ነው። ኢትዮጵያን በመወከል በጉባኤው የታደሙት የገንዘብ ሚኒስትሩ አህመድ ሽዴ የአፍሪካ ሀገራት የብድር አወሳሰድና አስተዳደር ከአጭር ጊዜ ብድር ይልቅ የረጅም ጊዜ ኢኮኖሚያዊ ግብን ማሳካት የሚያስችል ቀጣይነት ያለው ብድር ላይ ማተኮርን እንደ መፍትሄ ማመላከታቸውም ተጠቁሟል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።